አውሮፓና ጀርመን ይሄ ሕግ ወደ ጀርመን ስደት ለመጠየቅ የሚመጡ ሰዎችን አፕቲት ይዘጋል። ወደ ጀርመን የሚጎርፈውን ስደተኛ ቁጥር ይቀንስላቸዋል። ባለፈው ሳምንት ሐሙስና አርብ የጀርመን ታህታይና ላዕላይ ምክር ቤቶች ማለትም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ስላጸደቁት አዲሱ የጀርመን የተገን አሰጣጥ ህግ የህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማ ይፍራሸዋ ከሰጡት አስተያየት የተወሰደውን ነበረ የሰማችሁት። ካለፉት ሁለት ወራት ወዲህ ወደ ጀርመን የሚገባው ስደተኛ ቁጥር ከተጠበቀው በላይ እየጨመረ ከሄደ በኋላ ጀርመን ያወጣችው ጥብቅ የተባለው አዲስ የተገና አሰጣጥ ህግ እያነጋገረ ነው። ከህጉ ዓላማዎች ውስጥ የተገና አሰጣጥ ሂደትን ማፋጠንና ማመልከቻቸው ተቀባይነት ያላገኘ ስደተኞችን በአስቸኳይ ወደ ሀገራቸው ማባረር በዋነኛነት ይጠቀሳሉ። በሌላ በኩል አዲሱ ህግ ስደተኞች ከህብረተሰቡ ጋር በተቻለ ፍጥነት ተቀራርበውና ተዋህደው እንዲኖሩም ያግዛሉ የተባሉ ማሻሻያዎችንም አካቷል። አዲሱ ህግ ከቀደመው በምን ይለያል? ማሻሻያዎቹስ ምንድን ናቸው? የህግ ባለሙያ ና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ አዲሱን ህግ ከቀደመው ጋር በማነጻጸር ያስረዱናል። አንደኛው የተገን ጥያቄዎችን ጥያቄ በፍጥነት የመስራትና ውሳኔ የመስጠት ከውሳኔም በኋላ ደግሞ እዚህ የሚቀሩ ካሉ ቶሎ እዚህ እንዲቀሩ መብቱ ይሰጣቸዋል። የማይቀሩ ከሌሉ ደግሞ ቶሎ ብሎ ወደ አገራቸው ይመለሳሉ የሚል ነው። የተገን ጥያቄ ከዚህ ቀደም አራት አመት ሶስት አመት ስድስት አመት ይቆይ ነበረ። ይሄ በአስቸኳይ ሰራ የሚል ነው። በአምስት ወር ውስጥ አንድ ስደተኛ ጥያቄ ጠይቆ መልሱ ይሰጠዋል። መልሱ ከተሰጠው አገር ውጣ ከተባለ መውጣት አለበት። መውጣት የማይችለው በፍላጎቱ ከሆነ ደግሞ የሚሰጠውም ነገር ይቆምበታል። ቴክኒካል ችግር ሆኖ መውጣት ካልቻለ ግን ያ ችግር እስኪፈታ ድረስ እንዲቆይ ይደረጋል። አንድ ስደተኛ እዚህ መጥቶ ወይ የመኖሪያ ፈቃድ ይሰጠዋል ወይንም ከአገር ውጣ ይባላል እንጂ እንደ ከዚህ ቀደሙ እስኪጣራ ድረስ እንዲሆን ተብሎ አራት ዓመት፣ አምስት ዓመት ስራ ሳይሰራ የቋንቋ ትምህርት ሳይፈቀድለት ከዚህ ቀደም የቆየው ነገር በዚህ ሕግ መሰረት ይቆማል። ከአሁን በኋላ ስደት ጠይቆ ሰው የስደት መብቱን ተቀብለንሃል ካሉት፣ አውቶማቲካሊ ያው ኢንቴግሬሽኑን ይጀምራል። የውህደት ኮርሱን ይወስዳል፣ ወደ ስራ አለም ይገባል። አይ ስደትህን አልተቀበልንም ካሉ አራት ደረጃዎች አሉ። የፖለቲካ ጥገኛ አይደለህም፣ የስደተኝነት ክራይቴራ አታሟላም። ዩሮፒያን ሱብሲዲሪ የሚባል ነገር አለ ፕሮቴክሽን እሱንም አታሟላም ከጀርመን ወጠ መመለስ አለብህ፣ የሚል እሷ ነች መጨረሻ የምትቀረው። እሱንም ነገር የስደተኞች መስሪያ ቤት ከወሰነበት ያንን ነገር ይግባኝ ብሎ በጠበቃ እሱንም ያፋጥኑታል። ይግባኝ ብሎ የማይቻል ከተባለ ከጀርመን መውጣት አለበት። መታገስ በሚል በእነሱ ቋንቋ ዱልዱንግ የሚሉት ሁለት ዓመት ሶስት ዓመት ስደተኛ ከአሁን በኋላ አይቆይም። አዲሱ ሕግ የስደተኞች የተገን ጥያቄ ቶሎ ውሳኔ እንዲያገኝ ከማድረጉም በተጨማሪ ለዜጎቻቸው አያሰጉም፣ ወይንም የህግ የበላይነት ይከበርባቸዋል ያላቸውን ሀገራትም ለይቶ ዘርዝሯል። ማንም ሰው በሰው ልጅነቱ በሀገሩ ላይ ችግር ካለበት ስደት የመጠየቅ መብቱ እንዳለ ሆኖ ነገር ግን ከአውሮፓ ሀገሮች የሚመጡትን አገራቸው የሰው ልጅ መብት የተጠበቀበት የህግ በላይነት ያለበት ስለሆነ ከዚህ አገር የሚመጡ ሰዎች ስደተኝነት መጠየቅ አይቻልም ብለዋል። ይሄ እንደውም ከአፍሪካ ጋና እና ሴኔጋል አሉበት። አውሮፓ ውስጥ አልባንያ፣ ቦስኒያን እንደ ሄርሰጎቪና የሚባሉ የድሮ ዩጎዝላቪያ እንትኖች ኮሶቮ፣ መሴዶኒያ፣ ሞንተኔግሮ እና ሰርቢያን ከዚህ አገር የሚመጡት ጀርመን ሀገር ውስጥ ስደተኝነት መብት ስለማያገኙ እንደመጡ ዋናው መቀበያ ካምፕ ውስጥ ቆይተው ከዛ ውሳኔ የተሰጧቸው ያን የሆኑ ወደ ሀገራቸው ይመለሳሉ። የፌዴራል ጀርመን መንግስት አሁን ወደ ጀርመን በጎረፈው ስደተኛ ምክንያት በጎርጎሮሳዊ ሁለት ሺ አስራ አምስት ና ሁለት ሺ አስራ ስድስት አመተ ምረት ለሚያስፈልገው ወጪ የሚውል ለፌዴራል ክፍላተ ሀገር የሚሰጥ ስድስት ቢሊዮን ዩሮ መድቧል። ለስደተኞች የሚውል ገንዘብ ወጪ የሚደረግበት መንገድና የጤና አገልግሎት ክህሎት የሚያገኙበት ሁኔታ በአዲሱ ህግ ከተለወጡት ውስጥ ይካተታሉ። ስደተኛ ጀርመን ሀገር ጥገኝነት በሚጠይቅበት ጊዜ የሚያገኘው ገንዘብ ነበረ። አሁን እሱን ነገር ያስቀረ እና ከገንዘብ ይልቅ በአይነት እንዲተካ የሚል ነው። ይሄ ህግ ጀርመን አቀፋዊ ያደርገውታል እያንዳንዱ ፌዴራል ስቴት የሚሰጠው ተመሳሳይ እንዲሆን ስላል አድርገውታል። ለዚህ ዋናው ምክንያት ምንድን ነው? ስደተኞች ወደ ጀርመንም እንዳይመጡ ገንዘብ ብለው ወደ ጀርመን እንዳይመጡ አፕቲት መዝጊያ ልበለው፣ ምናልባት በተራ አነጋገር ከኢኮኖሚ ችግር አኳያ በተለይ አውሮፓውያኖችን ነው የሚመለከተው። ኮሶቮ፣ አልባና፣ ሰርቢያን፣ ቦስኒያን፣ ሄርዜጎቪና ከዚህ የሚመጡት ብዙ ጊዜ ገንዘብ ይሰጥ ስለነበረ ጥሬ ገንዘብ ያንን ጥሬ ገንዘብ ኑሯቸውን ትንሽ ቀንሰውም ቢሆን ያችን ገንዘብ ይዞ ወደ አገር ቤት በኋላ የመመለስ ወይም ሰው የመርዳት ሁኔታ ነበር። አሁን ግን ይሄ ነገር እንዲቀር ስድስት መቶ ሰባ ዩሮ ለእያንዳንዱ ጀርመን አቀፍ ፌዴራል ስቴቶች ብሩን ፌዴራል መንግስት ይሰጣቸዋል። እነዚህ ፌዴራል ስቴቶች ደግሞ ይሄንን ብር በጥሬ ገንዘብ ሳይሆን በእቃ በአይነት እንዲሰጡ ህጉ አውጥቷል። በአይነት የሚሰጡት በተለይ የመጀመሪያ ካምፕ ውስጥ በሚመጡበት ጊዜ ልብስ፣ መጠለያ፣ መኖሪያ፣ ማብሰያ ዕቃዎች፣ ምግብ ጭምር በአይነት እንዲሰጧቸው ለፌዴራል ስቴቶች መብቱን ሰጠ። ማለት አፕቲት መዝጊያም ስለሆነ ገንዘቡ በጣም አንሷል። ሌላው የጤንነትን በሚመለከት ነው። ከዚህ ቀደም ስደተኞች እዚህ በሚመጡበት ጊዜ ቶሎ ብሎ ሕክምና የማገኝ መብቱ እንዳለ ሆኖ አስቸጋሪ ነበረ። አሁን ግን እንደ መጡ የሚያገኙበት ሁኔታ ያስተካክሏል። ከስድስት መቶ ሰላሳ አንዱ የጀርመን የህዝብ ተወካዮች ምክር ቤት አባላት የአራት መቶ ሰባ አምስቱን ድምፅ አግኝቶ በጸደቀው በአዲሱ ህግ ማሻሻያ ከተደረገባቸው ውስጥ የቋንቋ ትምህርት አሰጣጥም ይገኝበታል ከዚህ ቀደም የውጭ ዜጎች የቋንቋ ትምህርት የሚፈቅድላቸው እዚህ ሀገር የመቆየት መብታቸው በፍርድ ቤት የተረጋገጠ ነበረ። አሁን ግን የስደት ጥያቄያቸውን ፍርድ ቤት ሊቀበላቸው ይችላል ተብሎ ከጦርነት ሀገር የመጡትን ለምሳሌ ከሶሪያ፣ ከኢራቅ፣ ከኢራን፣ ከአፍጋኒስታን ኤርትራንም ጨምሯል። ከዚህ ሀገር የሚመጡ ስደተኞች ከገቡበት ቀን ጀምሮ የጀርመን ቋንቋ ትምህርት እንዲማሩ እንዲያውም ከዛም አልፎ ከሙያ ጋር የተዛመደ የቋንቋ ትምህርት እንዲማሩ ለምሳሌ ያህል መካኒክ ሙያ ቢኖረው አንድ ሰው ለመካኒክ ሙያ የሚያስፈልገው ቋንቋ ብቻ እንዲማርና ቶሎ ብሎ ወደ ስራ እንዲገባ። ካለፉት ሁለት ወራት ወዲህ ጀርመን የገባውና እስከ ዛሬ ሁለት ወር ተኩል ግድም ድረስ ጀርመን ይመጣል ተብሎ የሚጠበቀው ስደተኛ ቁጥር በአጠቃላይ ከ800 ሺህ እስከ 1 ሚሊዮን እንደሚደርስ ይገመታል። ከመካከላቸው ጀርመን አገር መቆየት ይችላሉ ተብሎ የሚወሰንላቸው ተገን ጠያቂዎች ወዲያውኑ የቋንቋ ትምህርት እንዲያገኙ ከመፈቀዱ በተጨማሪ አዲሱ ህግ የመስራት መብትም ይሰጣቸዋል። እንደገና ዶክተር ለማይፍራሸዋ እስከ ዛሬ ድረስ ይሠራበት የነበረው አንድ ስደተኛ ጀርመን ሀገር እንደመጣ ስራ መስራት አይፈቀደለትም። መጀመሪያ የስደት ጥያቄው ተመርምሮ ስደት ጥያቄውን ከተቀበሉት በኋላ የስደተኝነት መብት ደረጃዎች አሉ። የፖለቲካ ጥገኛ ከተባለ ያንኑ፣ በንጋታው ማለት ውሳኔው ከጸናበት ቀን ጀምሮ ስራ መስራት ይችላል። ስራ የሚሠራውም ደግሞ የተለያዩ ደረጃዎች አሉ። ስራ ይሰጥ ነበረው አንድ ጀርመናዊ ስራውን ካልፈለገ የሚል ነበረ። ሁለት አስራ ዘጠኝ የአሰሪና ሰራተኛ ህግ። አሁን ግን ይሄ ሁሉ ቀርቶ አንድ ሰው ጀርመን ሀገር ይቆያል ተብሎ ተስፋ የሚሰጠው ከሆነ የጠቀሱት ሀገሮች ሶሪያን፣ ኢራቅ፣ ኢራን፣ አፍጋኒስታን፣ ኤሪትሪያን የመጡት ወጣቶቹን ለምሳሌ ያህል አራት አመት አምስት አመት ቁጭ ከምናደርግ እንደ መጡ ሙያ እንዲማሩ እናደርጋቸው፣ ሌላውም ሰው እንዲሰራ እንዲያውም በተለይ ከሶሪያ የሚመጡና ከኢራን የሚመጡ ስደተኞች ሐኪሞች እና አንድ ሀያ ሰላሳ ፐርሰንት የተማረ የሚል አንድ የጅምላ እምነት አለ። እነዛ በሚመጡበት ጊዜ እንደውም የስደተኛ ካምፕ ውስጥ ሐኪሞቹ ክትባት እንዲሰጡ ምን እንዲሉ ከሐኪሞች ጋር እንዲሰሩ አውቶማቲካሊ ፈቅደውላቸዋል። ሌላውም ሙያ ያለው ሰው ሙያው ተአመናዊ በሆነ መልኩ ያንን ሙያ የተማረ ከሆነ ጀርመን ሀገር ውስጥ መጥቶ በአስቸኳይ ቋንቋ ተምሮ ወደ ስራ እንዲገባ የስራ ህግም ከዚህ ህግ ጋር አያይዞ ለውጠውታል። ቁጭ ብሎ የመብላቱ ነገር እነሱ እንደሚሉት ቋንቋ ማለት ነው ያ ነገር በውጭ ዜጎች ፍላጎት አይደለም ከአሁን በኋላ ያለ አይመስለኝም እነዚህን የመሳሰሉ ለውጦች የተደረጉበት አዲሱ የተገን አሰጣጥ ህግ የተገን ጠያቂዎችን መብት በመጣስ በጀርመን ተቃዋሚ ፓርቲዎችና በስደተኞች መብት ተሟጋቾች እየተተቸ ነው እነዚህ ወገኖች ስደተኞች እስከ ስድስት ወር ለሚጠጋ ጊዜ በአንድ ማዕከል እንዲቆዩ መደረጉን፣ ለተገን ጠያቂዎችም ጥሬ ገንዘብ መስጠት መቅረቱን፣ የተገን ጥያቄያቸው ውድቅ የሆነ ስደተኞች ደግሞ ጀርመንን ለቀው ካልወጡ ምንም አይነት እርዳታ እንዳያገኙ መደንገጉን ህገ መንግስቱን የሚቃረን ሲሉ ተቃውመውታል። ዶክተር ለማ ደግሞ ህጉ ሳይሰራ ገንዘብ ለማግኘት አልሞ ለሚመጣው ስደተኛ ቅስም ሰባሪ ሰርቶ ለማደግ ለሚፈልግ ግን ጥሩ አጋጣሚ ነው ይላሉ። ይሄ ህግ ወደ ጀርመን ስደት ለመጠየቅ የሚመጡ ሰዎችን አፕቲት ይዘጋል። ወደ ጀርመን የሚጎርፈውን ስደተኛ ቁጥር ይቀንስላቸዋል። ስደት ጠይቀው ጀርመን አገር ያሉ ስደተኞችም በአይነት ገንዘቡ ሲሰጣቸው ልብስ እንኳን ለመግዛት የሚሰጣቸው ወረቀት ነው። ዋጋ ያለው ወረቀት ማለት ነው። ያንን ወረቀት ይዘው ሄደው የሆነ ቦታ እንዲገዙ ነው። እነዚህ እነዚህ ቢሮክራሲያዊ የሆኑ አሰራሮች እዚህ ሀገር ስደት ጠይቆ ምናልባት ህይወት እለውጣለሁ የሚለውን ሰው መጀመሪያውን አፕቲት ስለሚዘጉ የስደተኛ ቁጥር ሊቀንስላቸው ይችላል። ከዛ ውጭ ግን ስደት ሽርሽር አይደለም። ራሴን እለውጣለሁ ብሎ የሚመጣ ሰው ጥሩ አጋጣሚ አለው ቶሎ ብሎ ቋንቋውን ይማራል። ቋንቋ ከተማረ በኋላ ወደ ስራ አለም ይሄዳል፣ ወይንም አንድ ሙያ ይማራል። ሙያውን ተምሮ እዚህ ሀገር ውስጥ እንዲኖር ይደረጋል። በእኔ እምነት ሁለቱም አለው ጥሩ ቻንሱ። በእውነት ራሳቸው ለመለወጥ የመጡ ሰዎች እና ምን ያሉት ጥሩ ውጤት አግኝቶ እዚህ ህብረተሰብ ውስጥ ይኖራሉ። እንዲሁ ደግሞ ወለም ገደም ብሎ ለመኖር የሚፈልግ ካለ የነዛ ሰዎች ህይወት በጣም አክብደውባቸዋል። አዲሱ የጀርመን የተገና አሰጣጥ ህግ ከ11 ቀናት በኋላ ማለትም በጎርጎሮሳዊው ህዳር 1 2015 ዓ ም አንስቶ ስራ ላይ ይውላል። በዚሁ ህግ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ስለ ህጉ ማብራሪያ በመስጠት የተባበሩኝን ዶክተር ለማየ ፍራሻዋን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።